ወዳጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞስ ጋሩ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክቡራን አድማጮች። አዎ ይህ የዞትር ሰላምታይ ነው። ሰላምታይን ተቀብላችሁ እናንተን በያላችሁበት ስፍራ ሆናችሁ ለሰላምታይ አጸፌታን እንደምትመልሱ ባለሙሉ ተስፋ ነኝ። እግዚአብሔር ይባርካችሁ። በዚህች ምሽት አንድ ላይ በመሆን ከጌታ ማዕድ ለመካፈል ጓደኞቻችሁን፣ ዘመዶቻችሁን ወይንም ደግሞ ቤተሰብ አንድ ላይ በመሆን ተሰባስባችሁ ልትሆኑ ትችላላችሁ። በዚህ በዚህች ምሽት ታዲያ እግዚአብሔር አምላካችን አስተማሪውን መንፈስ ቅዱስ ልኮ ደግሞ ለእያንዳንዳችን እንደሚናገረን እንደሚያስተምረን ማወቅ የሚገባንን ነገር እንደሚያሳውቀን እንደሚያስተምረን እኔ ባለ ሙሉ ተስፋ ነኝ። እግዚአብሔር አምላካችን ለእኔም ለእናንተም የሚረባ የሚበቃ ማዕድ አለው። እግዚአብሔር አበቃለት፣ ድርቅ መታው፣ ምርቱ ፈጽሞ ዘንድሮ አልሰጠም ተብሎ አይነገርለትም። የእግዚአብሔር የበረከት ምርቶች ምንጊዜም ሙሉ ናቸው። ከዘመን ዘመን ያልፋሉ እንጂ ከወርወር ብቻ አይደለም፣ ከዓመት ዓመት ብቻ አይደለም። እግዚአብሔር እየተመሰገነ ይሁን። ይህንን ድንቅ ጌታችንን እያመሰገንን እያሞጋገስን አብረን እንቆያለን። ተከስተ በዚህ ዝማሬ ስላገለገለን እግዚአብሔር አሁንም አገልግሎቱንና ኑሮውን ይባርክ። እንጸልይ። ጌታ እግዚአብሔር አምላካችን ሆይ በዘመናችን ለእኛ የሚረባን እንዳንተ ያለ ማንም የለም በእውነት በግራና በቀኝ ከሚነፍስ ብዙ ወሬ፣ ብዙ ድምፆች ይልቅ ያንተ ጥበብ እግዚአብሔር ሆይ ያንተ ቃል ከሁሉ በላይ ጠግኖናል፣ ሰርቶናል፣ አቁሞናል። ከዓመት ዓመት እያሸጋገረን እነሆ ረብ ከሌለው ነገር፣ ረብ ከሌለው ኑሮ እኛን እያወጣን እየቀረጸንና እያበጃጀን በቤት ያኖረናል። እግዚአብሔር አምላካችን ሆይ ሰው እንደሚያይ አንተ አታይም። በዘመናችን ሁሉ በአንተ ተደግፈን ድካማችንንም ሁሉ በፊትህ እየጣልን በልጂ በጌታ በኢየሱስ ክርስቶስ ስም ቆመን ዛሬ ደግሞ ስምህን ለመጥራት ችለናል በዚህች ምሽት። ታላቅን እረፍት ደግሞ ከአንተ ዘንድ እንድናገኝ ፈቃድህ ነው። ሰው ወደ አንተ መጠጋት የሚችለው ሰው ከመቅበዝበዝ ሊያርፍ የሚችለው እግዚአብሔር ሆይ ወደ እረፍትህ ሲገባ ነው። ዛሬም ደግሞ በዚህች ምሽት እንድታሳርፈን አቤቱ፣ አባታችንና አምላካችን ሆይ በአንተ በረከትን ማግኘት እንድንችል ደግሞ እረፍትህን እሽተን ቀርበናልና አሳርፈን አሳርፈን። ጌታ እግዚአብሔር ሆይ የጥበብ ሁሉ ምንጭ አንተ እግዚአብሔርን፣ ሰው ሊደሰት የሚችለው በአንተ በማረፉ ነው። እግዚአብሔር አምላካችን ሆይ በዘመናችን ሁሉ ቅብዝ ብዞነን እንዳንቀር፣ በዘመናችን ሁሉ እግዚአብሔር ሆይ ሩጫ በበዛበት ኑሮና ጥርፊያ በበዛበት ዓለም ውስጥ በአንተ እግዚአብሔር ሆይ ማረፍ የምንችልበትን ጉልበትና አቅም እንድትሰጠን እንጸልያለን። አቤቱ አምላካችን ሆይ በዚህች ምሽት ደግሞ በቃል አማካኝነት ሕይወታችንን ኑሮአችንን እንድሠራና እንድታበጃጅ ሁሉንም ነገር አሳልፈን ለአንተ እንሰጣለን። በሚኖረን ጊዜ ጌታ መንፈስ ቅዱስ አስተማሪው ደግሞ ለእኔም ለወገኖች የሚናገር ዘንድ እግዚአብሔር አምላኬ ሆይ ወደ አንተ ጸልያለሁ በዚህች ሰዓት የአገረን የግዳጅ ለመወጣት በጦር ሜዳ ያሉትን ወንድሞችና እህቶችን እንዲሁም በየማረሚያው ቤት በተለያየ ምክንያት ተጥለው ያሉትን አቤቱ እግዚአብሔር አባቴና አምላኬ ሆይ ባልጋቸው ላይ ደግሞ ታሞ ተኝቶ ይህን ቃልን ለማድመጥ በዚህን ሰዓት ራዲዮ ናቸው ከፍቶ ያሉትንም እያንዳንዱን ሰው እንድትመለከት እጸልያለሁ። በመገለጥ ኀይል እነሆ እግዚአብሔር ሆይ ፈውስ ባለው ቃልህ ደግሞ ወደ እያንዳንዳቸው ልብ እንድደርስና እንድትሰራ ዘመናቸውን ቀሪውን የሕይወታቸውን ጊዜ እግዚአብሔር አባቴና አምላኬ ሆይ በቃልህ አማካኝነት ጌታዬ ሆይ እንድጠግንና ፍሬ ያለበትንም ሕይወት እንድትሰጣቸው ለምንሃለሁ። እኔንም ወንድሜ አለማየውንም እግዚአብሔር አምላካችን ሆይ በዚህ ስፍራ ተመልከተን። ስለ ሰማህን ስለ ዘላለማዊና ስለ ታላቁ ቃልህ ደግሞ እናመሰግንሃለን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም። አድማጮቼ ባለፈው ምሽት ክፍለ ጊዜ ጥናታችን ከኦሪት ዘጸአት ምዕራፍ ሠላሳ አራት ስለ ጽላቱ እንደ ገና መሠራት ስለ እግዚአብሔር ስመታወጅ አለፍ ብለን ደግሞ ከምዕራፍ ሠላሳ አምስት ሰንበትን የሚመለከቱ አንዳንድ መመሪያዎች ስለ መሰጠታቸው የሚያወሳውን በስፋት መመልከታችን የሚታወስ ነው። በዛሬው ምሽት ክፍለ ጊዜ ጥናታችን ከምዕራፍ ሠላሳ ስድስት ስለ መገናኛው ድንኳን ሥራ የሚያወሳውን ክፍል በመመልከት ትምህርታችንን እንጀምራለንና እንደ ወትሮ ሁሉ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘጸአት ምዕራፍ ሠላሳ ስድስትን ተመልከቱ። ወዳጆቼ በዚህ ምዕራፍ አሁንም የምንመለከተው ስለ መገናኛው ድንኳን ነው። እንዴት መሠራት እንዳለበት የተሰጠውን መመሪያ ከዚህ ቀደም ብለን ባለፈው ምሽት ክፍለ ጊዜ ጥናቶቻችን መመልከታችን ይታወሳል። አሁን ደግሞ በተሰጠው መመሪያ መሠረት ሲሠሩት እንመለከታለን። የመገናኛው ድንኳን የክርስቶስ ምሳሌ መሆኑን ባለፈው ምሽት ክፍለ ጊዜ ጥናታችን መጨረሻ ላይ መመልከታችን የሚታወስ ነው። አው የመገናኛው ድንኳን ወገኖቼ የክርስቶስ ምሳሌ ስለ ሆነ እያንዳንዱን ነገር መከታተልና ማጥናቱ ይጠቅማል። እስቲ ቁጥር አንድን ፈጠን ብለን እንመልከተው። ለመቅደስ ማገልገያ ሥራ ሁሉ ያደርጉ ዘንድ እንዲያውቁ እግዚአብሔር ጥበብንና ማስተዋልን የሰጣቸው ባስሊኤልና ኤልያብ በልባቸው ጥበበኞችም ሁሉ እግዚአብሔር እንዳዘዘው ነገር ሁሉ አደረጉ ይላል። እያንዳንዱ ሠራተኛ እግዚአብሔር በሰጠው ጥበብና ችሎታ መጠን ለሥራው አስተዋጽኦ ያደርጋል። የበላይ ሆኖ ሥራውን የሚመራ ግን ባስልኤል ነበረ። ቁጥር ሁለት ሙሴም ባስልኤልንና ኤልያብን እግዚአብሔርም በልቡ ጥበብን ያደረገለትን በልበ ጥበበኛ ሰው ሁሉ ሥራውንም ለመሥራት ይቀርብ ዘንድ ልቡ ያስነሣውን ሁሉ ጠራቸው ይላል። ይህንን ክፍል በደንብ ተመልከቱም። እዚህ ላይ በጌታ ሥራ በጣም አስፈላጊና ጠቃሚ የሆነ ጉዳይ ተነሥቶአልና ማስተዋል መቻል አለብን። እግዚአብሔር የምታገለግሉት በማጉረምረም ከሆነ ልብ በሉ። እግዚአብሔርን የምታገለግሉት በማጉረምረም ከሆነ አሁኑኑ ወገኖቼ ሆይ አገልግሎታችሁን ታቆሙ ዘንድ መክራችኋለሁ። እውነቴን ነው የምላችሁ፣ በዚያ ዐይነት ዝንባሌ፣ ማለትም በማጉረምረም ሕይወት በፍጹም አዎ፣ በፍጹም እግዚአብሔርን ማገልገል አትችሉም። እነዚያ ቤተ መቅደሱን የሚሠሩ ሰዎች እንደ አንድ ዐይነት መታደል እንጂ እንደ ሥራ አልነበረም የሚያዩት። ስለሆነም ሆነም በአንዳንድ መሥሪያ ቤቶች እንደሚደረገው ሁሉ የመውጫችን ሰዓት ደርሰው ይሆንን በማለት አስር ጊዜ ሰዓታቸውን አይመለከቱም። የሠራተኛ ማኅበር አባል መሆንም አያስፈልጋቸውም። የሚሠሩት ግዴታቸው ስለ ሆነም አልነበርም፣ የሚሠሩት መሥራት ስላለባቸውም አልነበርም። ባለፈው ጊዜ እነዚህ ሰዎች ማለትም እስራኤላውያን ባሪያዎች ነበሩ። አሁንም ቢሆን ባሪያዎች ናቸው። አሁን ባሪያዎች የሆኑት ግን ወደውና ፈቅደው ነው። ልባቸው ሥራቸው ላይ ነው። ወዳጆቼ ሆይ የጌታን ሥራ በዚህ መንፈስና ዓላማ ነው መሥራት ያለብን። አንድ ጊዜ አንድ ወጣት ሰባኪ አገልግሎት ደስ ይለኛል መስበክን ግን አልወድም ሲል አጫወተኝ። እኔም አገልግሎቱን እንዲያቋርጥ እቅጩን ወዲያውኑ ነገርኩት። ልብ በሉ ወገኖቼ፣ የእግዚአብሔርን ቃል ማጥናትና መስበክ የማይወድ በአገልግሎት ፈጽሞ ሊሳተፍ አይገባውም። አንድ ሰባኪ ሥራውን የሚሠራውና የሚሰብከው በስሜት ካልሆነ አገልግሎቱ እንዴት አገልግሎት ይሆናል ብላችሁ ታስባላችሁ? በአንድ ወቅት የአንድ የቀድሞ ተማሪዬን ስብከት እየሰማው ነበረ ብዙ ሲቸገር ብዙ ሲጥርና ሲደክም ነበር በዚያ መድረክ ላይ ያየሁት ወገኖቼ ጌታን የምታገለግሉት በልበ ሙሉነት በስሜት በፈቃደኝነት በወኔና በጋለ ፍቅር ካልሆነ ያ አገልግሎት አሁኑኑ እንዲቀርባችሁ መክራችኋለሁ። እግዚአብሔር ለሌላ ሥራ የተመደቡ ሰዎች በአገልግሎት እንዲሰማሩ ፈቃዱ አይደለም። የእግዚአብሔር ሥራ መሠራት ያለበት በደስታ ነው። ይህንን ልብ በሉ። የእግዚአብሔርን ሥራ መሥራት ያለብን በደስታ ነው። በሮሜ ምዕራፍ 14 ቁጥር አምስት ሐዋርያው ጳውሎስ እያንዳንዱ በገዛ አይምሮ አጥብቆ ይረዳ ይላል። ጌታን ማገልገል ያለብን በዚህ መንፈስ ነው። እርሱን የምናገለግለው በፈቃዳችን መሆኑንና ደስ ልናሰኘውም እንደምንፈልግ ሙሉ ግንዛቤ ሊኖረን ይገባል። እንደገና ሐዋርያው በአንደኛ ቆሮንቶስ ምዕራፍ ዘጠኝ ቁጥር ዐሥራ ስድስት በአንደኛ ቆሮንቶስ ምዕራፍ ዘጠኝ ቁጥር ዐሥራ ስድስት ወንጌልን ባልሰብክ ወዮልኝ ይላል ጳውሎስ። ወንጌልን መስበክ ፈለገ። ዛሬ የወንጌልን አገልግሎት ተቀዳሚ ሥራችሁ ያደረጋችሁ ስንቶቻችሁ ናችሁ? ወንጌል ለምድራችን ጠቃሚ ነው። ወንጌል ለቤተሰባችን ፈውስ ነው። ወንጌል ለአገራችን ለምድራችን እጅግ ታላቅ በረከት ነው። ወንጌል ወንጌል ለምድራችን ወንጌል ለሙታኑ ወንጌል ለሽባው ሰው ወንጌል ለሰለለ ወንጌል ለጎባጣው ወንጌል ለካህኑ ወንጌል ለአስተማሪው ወንጌል ለዲያቆናት ወንጌል ለአገልጋዮች ወንጌል ወንጌል አዎ ወንጌል ለፍጥረታት ወንጌል ወንጌል ወንጌል ለሁላችን ወንጌል ወንጌል ወንጌል ለመትራችን፣ ወዳጆቼ በቁጥር ሦስትና አምስት ላይ ደግሞ እንዲህ የሚልን ቃል እናነባለን። እነርሱም የእስራኤል ልጆች ለመቅደስ ማገልጋያ ሥራ ያመጡትን ስጦታ ሁሉ ይሠሩ ዘንድ ከሙሴ ተቀበሉ እነዚያንም እንደ ፈቃዳቸው ማለዳ ማለዳ ስጦታውን ገና ወደ እርሱ ያመጡ ነበረ። የመቅደሱንም ሥራ የሚሠሩ ጠቢባን ሁሉ የሚያደርጉትን ሥራ ትተው መጡ። እነርሱም ሙሴን እግዚአብሔር ለማገልገያ ሥራ ይደረግ ዘንድ ላዘዘው ከሚበቃ ይልቅ እጅግ የሚበልጥ ሕዝቡ አመጡ ብሎ ተናገሩት ይላል። ወዳጆቼ ሰዎች መስጠታቸውን እንዲያቆሙ የተነገረው በዚህ ስፍራ ብቻ ነው። ልብ በሉና ተመልከቱ። ሕዝቡ ምንም አይነት ግዴታ አልተጣለባቸውም። ለመቅደሱ ሥራ ይውል ዘንድ የሚሰጡትን ስጦታ ሕዝቡ ያመጡ ዘንድ የግድ ያላቸው ማንም አልነበረም። አው ሕዝቡ ምንም አይነት ግዴታ አልተጣለባቸውም። ይሁን እንጂ ወገኖቼ ስጦታ ማምጣታቸውን እንዲያቆሙ እስኪነገራቸው ድረስ ለቤተ መቅደሱ አገልግሎት ሥራ ይውል ዘንድ ይሰጡ ነበረ። ከልባቸው መቅደሱን ለመሥራት ከሚያስፈልገው በላይ አመጡ። ቁጥር ስድስትና ሰባት ደግሞ አለፍ ብለን እኔ ያመጡትም ነገር ሥራን ሁሉ ለመፈጸም በቅቶ ገና ይተርፍ ስለ ነበረ ሙሴ አዘዘና ወንድ ወይም ሴት ለመቅደስ ስጦታ ከዚህ የበለጠ የሚያመጣ አይኑር ብሎ በሰፈሩ ውስጥ አሳወጀ። ሕዝቡም እንዳመጡ ተከለከሉ፣ ይላል። ሕዝቡ ምንም ዐይነት ግዴታ አልተጣለባቸውም። ቁሳቁሶቹን ሁሉ ካገኙት ከየቤቱም ያመጡ ዘንድ ይሁን እንጂ መስጠታችሁን አቁሙ ተብሎ በአዋጅ እስኪነገራቸው ድረስ ከልባቸው በሙሉ ፈቃዳቸው ያመጡ ይሰጡም ነበረ። ከዚህ በላይ ደግሞ እነዚህ ሰዎች ገና በቅርቡ ከባርነት ነፃ የወጡ መሆናቸው ነገሩን ይበልጥ አስገራሚ ያደርገዋል። ደስ ብሏቸው በነፃነትና ተፈተው ለአምላካቸው ሰጡ። ለእግዚአብሔር ወገኔ ሆይ የምታደርገውን ሁሉ በዚህ መልኩ መስጠት፣ በዚህ መልኩ ማድረግ መቻል አለብህ። እግዚአብሔር የሚፈልገው እንዲህ ያለውን ስጦታ ነው። እግዚአብሔር እር እያለንና እየተነጫነጭን የለኝም ለሚቀጥለው ወር ጤፍ መግዣ ያንሰኛል ለእንዲህ አይነት መግዣ ደግሞ አይጎልብኛል እያልን የምንሰጠውን ስጦታ አይፈልግም። እግዚአብሔርን የምናመልከው ደስ እያለን መሆን አለበት። መስጠትም አምልኮ መሆኑን መርሳት የለብንም። አዎ በመስጠት እግዚአብሔርን ማምለክ እንችላለን። ስጦታችንም እንዲሁ ደስ እያለን መሆን አለበት። በዚህ ምዕራፍ ለየት ያሉ የመቅደሱን ቁሳቁሶችና የመቅደሱን ክፍል እንደ ገና እንመለከታለን። ከዚህ በፊት የመቅደሱን አሰራር ዕቅዱን ተመልክተናል። አሁን የምንመለከተው ግን ሥራ ላይ የሚውልበትን መንገድ ነው። ዕቅዱ ብቻውን በቂ አይደለም። በሥራም መተርጎማ አለበት። በዚህ ምዕራፍ ውስጥ የምናየውም ይህንኑ ነው። ቁጥር ስምንት በእነርሱም ዘንድ ያሉት ሥራ ሲሠሩ የነበሩት በልባቸው ጥበበኞች ሁሉ ማደሪያውን ከአሥር መጋረጆች ሰሩ። እነርሱንም ከተፈተለ ከጥሩ በፍታ ከሰማያዊም ከሐምራዊም ከቀይም ግምጃ ሠሩ። በእነርሱም ላይ ብልህ ሠራተኛ እንደሚሠራ ኪሩቤልን አደረጉባቸው ይላል። ይህ የማደሪያውን ድንኳን በሙሉ የሚሸፍን መጋረጃ ነው። በስተ ውጪ ሆኖ መቅደሱን ይጋርዳል። ይህ አእምሮ የተሠራ ናይለን ጨርቅ ስለ ክርስቶስ ጽድቅ ይናገራል። ልብ በሉ፣ ይህ አእምሮ የተሠራው ናይለን ጨርቅ ስለ ክርስቶስ ጽድቅ ይናገራል። ስለ ባሪውና ሥራውም የሚናገረው ነገር አለው። በእግዚአብሔር ፊት መቆም እንድንችል ልንለብሰው ስለሚገባው የጽድቅ ሸማ ይናገራል። መገንዘብ ያለብን ዋናው ነገር ክርስቶስ ለጉለታችን ሁሉ ብቁ መሆኑን ነው። ሊያድነን ሊታደገንና ሊጠብቀን መድኃኔ ዓለም ይችላል። ስሙ የተመሰገነ ይሁን። የመገናኛው ድንኳን ሰላሳ ክንድ ርዝመት፣ አስር ክንድ ስፋት፣ አስር ክንድ ከፍታ ነበረው። የተሠራው ከግራር እንጨት ሲሆን ጣውላዎቹ በወርቅ ይለበጣሉ። ጣውላዎቹ አንድ ክንድ ተኩል ስፋት አላቸው። በምድረ በዳ ጒዞአቸው ተሸክመው ለመጓዝ አዳጋች ስለ ነበሩ የሚጓጓዙት በጋሪ ነበረ። ሌሎችን የመቅደስ ቁሳቁሶችን ግን ሌዋውያን በትከሻቸው ተሸክመው ነበር የሚጓዙት። እያንዳንዱ የመቅደሱ ዕቃዎች ቀለበት አሏቸው። ከቦታ ቦታ ሲዘዋወሩ በእነዚህ ቀለበቶች መሸከሚያ ዘንጎችን ያገቡና ይሸከሟቸዋል። የመገናኛውን ድንኳን ለሁለት የሚከፍል የውስጥ መጋረጃ አለ። ትንሹ ክፍል ቅድስተ ቅዱሳን ሲሆን ትልቁ ክፍል ደግሞ መቅደስ ነው። በመገናኛው ድንኳን የምናገኛቸው ነገሮች ስለ ተለያየ የክርስቶስ ሥራና ማንነት የሚናገሩት አሏቸው። የዛሬው ደብዳቤ ደግሞ እየደረሰን ከወንድማችን ምን ተስኖት ጎሳዬ ከሲዳማ ዞን በሸቦዲኖ ወረዳ ከለኩ ከተማ ነው። በጌታ የተወደድክ ውድ ወንድማችን ምን ተስኖት ጎሳዬ አሁን ባለህበት ስፍራ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ይብዛልህ ይጨመርልህ እያልን ሰላምታችንን እናቀርብልሃለን። ይህንን የራዲዮ ፕሮግራም በመከታተል እንደምትጽናና ደግሞም ያለህበትን ውጣ ውረድ ሁሉ ከደብዳቤ ተመልክተናል። እግዚአብሔርን ምን ይሳነዋል? ጠላት ብዙ ጊዜ ሊዋጋን ይችላል። ብዙ ጊዜም ደግሞ ጉድጓዱን አሳይቶን እዚህ ውስጥ ልትገባ ትችላለህ ይለናል። ለእኛ እሱ የሚያስበው ቀንም ማታ ማለቴ ነው ጥፋት ነው። የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ግን ይህን ዓለም ስለ ረታ፣ እኛ አሸናፊዎች ነን። ጌታ ኢየሱስ ክርስቶስ አንድ ጊዜ እንዲህ አለ፣ አይዟችሁ እኔ ዓለምን አሸንፌዋለሁና አለ። አየምን ተስኖት እኔ እናንተ የምንኖረው በተሸነፈ ዓለም ውስጥ ነው። ስለዚህ ጠላት ተስፋ ፈጽሞ የለውም። ነገር ግን ተስፋ ሊያስቆርጠን ሁልጊዜ በዚያና በዚህ ሊቧጭረን ይፈልጋል። የእግዚአብሔር ሰው ዳዊት እንዲህ አለ፣ ጽድቅህም እንደ እግዚአብሔር ተራሮች፣ ፍርድህም እጅግ ጥልቅ ናት። አቤቱ ሰውንና እንስሳን ታድናለህ። አቤቱ ምሕረትህን እንዴት አበዛ! የሰው ልጆች በክንፎችህ ጥላ ይታመናሉ ብሏል። ዛሬም እኔ እንደ አባትም መክርህ በእግዚአብሔር ጽድቅ በእግዚአብሔር ምሕረት እንድትታመን ነው። የጊዜውን ሁኔታ የሥጋህን ግስቁልናና በሽታውን ከማየት ኢየሱስ ክርስቶስን መመልከት ይበቃል። አዎ። እግዚአብሔር በምሕረቱ ጥላ ደግሞ ደግፎ ካለህበት ሁኔታ እንደሚያወጣ እኔ ባለሙሉ ተስፋ ነኝ። በጸሎታችን እኛም ሁልጊዜ ካንተ ጋር ነንና ጻፍልን እግዚአብሔር ጸልያችሁ ክብራን አድማጮቻችን፣ ስለ ነበረን ጊዜ ሁሉ እግዚአብሔርን እጅግ አድርገን እናመሰግናለን። የባረከን እግዚአብሔር ስሙ ለዘላለም የተባረከ ይሁን። በቴክኒኩ በኩል አለማየሁ ዳዊት፣ በትምህርቱ በኩል ደግሞ ከእናንተ ጋር የቆየሁት እኔ አበበ ከበደ ወርቄ ነኝ። ደህና